ኢራን እንደደረሱ የኢኮኖሚ ሚኒስትሩ ሚስተር ዚግማር ጋብርኤል ሳይሸፋፍኑ አቋማቸውን ለትችዎቻቸውም እዚህ ላሉትም ደጋፊዎቻቸው ግልጽ አድርገዋል። የሰብአዊ መብት መከበር ጉዳይን አንስተናል። ስለ ሴቶች እኩልነት፣ የሲቪል ድርጅቶች በስርዓት ውስጥ ያላቸውንም ተሳትፎን ስለሚያረጋግጠው ጉዳይ አንስተን ተነጋግረናል። ከዚሁም ጋር ከእኛ ጋር ቋሚና ዘላቂ ግንኙነት ማካሄድ የሚፈልግ መንግሥትና አንድ አገር የእስራኤልን ሕልውና ጥያቄ ውስጥ ከቶም ማስገባት እንደማይችል ግልጽ አድርገናል። እኛ ወደ ኢራን የወረድ ነው ገንዘብን አሽተን ብቻ አይደለም። ሌላው በብዙ ቢሊዮን የሚቆጠር ዩሮ ትርፍና ገንዘብ ለጀርመን ኢኮኖሚ ወደፊት አመጣል ተብሎ በሚገመተው የንግድ መስክም ላይ የሚኒስትሩ ጉብኝት አተኩሯል። ማዕቀብ ተጥሎ በኢራን መንግስት ላይ የንግድና የኢኮኖሚ ግንኙነቱ ላለፉት አስር ዓመታት በተከታታይ በሁለቱ አገሮች መካከል ቀጥ ብሎ ቆሞ ለሌሎቹ በር ከፍተዋል። በተለይ ሁኔታም እንደ ቻይናና እንደ ኮሪያ ላሉትም መንግስታት ያልታሰበ እድል እንደከፈተም ጀርመኖች ተገንዝበዋል። አሁን ደግሞ ለጀርመን የኢንዱስ የኢንዱስትሪ ባለቤቶች ደህና ጊዜ መጥተዋል። ከሁሉም ነገር በመጀመሪያ ስራችንን ለማካሄድና የንግድ ልውውጣችንን ከኢራን ጋር እንደገና ለመቋጠር በባንኮች ላይ ገንዘብ እንዳይንቀሳቀስ የተጣለው ማዕቀብ በመጀመሪያ መነሳት ይኖርበታል። ያኔ ነው ወይዘሮ ሪጊና ብሩክነር እንዳሉት የኢንዱስትሪ መሳሪያዎች እና መለዋጫ ዕቃዎችን ወደ ኢራን መላክ የሚቻለው የሚለውንም ማስተያየት አብረው ከበርቴዋ ሰንዝረዋል። ባለፉት አስር ዓመታት ጊዜ ውስጥ ብቻ ቻይናና ኮሪያ በዝቅተኛ ዋጋ የኢንዱስትሪ ዕቃዎችንና የኢንዱስትሪ ማምረቻ መሣሪያዎችን ለኢራን እያቀረቡ የንግድ መስኩን ጠልፈው ጀርመንን ተክተው በቀላሉ ለብቻቸው ሜዳውን ሊይዙት ችለዋል። አንዴ የተቀማውን ገበያ ደግሞ በቀላሉ አሸንፎ መያዝ እንደማይቻል የብሩክነር ፋብሪካ የቴክኒክ ኃላፊም ሚስተር ዮሴፍ ፋየርታግ ለዶቼ ቬለ እንደዚህ ብለው ገልጸዋል። ብዙ ተቀናቃኞች፣ ብዙ ተወዳዳሪዎች በርካሽ ዋጋ ምርታቸውን ለገበያ አቅርበው በሚሸጡበት አካባቢ ተመልሶ አሸናፊ ሆኖ ገበያውን ለመቆጣጠር የግድ ሌላው ያልደረሰበትን የንግድ ቀዳዳ ፈልጎ ማግኘትን ይጠይቃል። ተፈጥሮን የማይጎዳውና የአካባቢውን አየርና ውሃ የማይበክለውን ቴክኖሎጂያችን ደግሞ የትም ቦታ ተፈላጊ ነው። በዚህ ችሎታችን ደግሞ እኛን ተወዳድሮ አሸንፎ የሚወጣ አንድም የንግድ ድርጅት የለም። ይህን ደግሞ ለማንም አሳልፎ መስጠትና መልቀቅ አይገባም። ይህ ልዩ ችሎታችንና ምልክታችን ነው ንጹህ አቡጀዲ ጣቃ ጨርቆችን እዚህ ሰርቶ ቀለም ነክሮ ለዓለም ገበያ የሚያቀርበው መቀመጫው ደቡብ ጀርመን የሆነው የጨርቃ ጨርቅ ፋብሪካ መሳሪያ አምራች ድርጅት የኢኮኖሚ ማዕቀቡ በኢራን ላይ ከመጣሉ በፊት እግሩን እዚያ ደና አድርጎ ተክሎ በዛ አካባቢ ይንቀሳቀስ ነበር። መልሰን የተበጠሰውን፣ ወይዘሮ ሪጊና ብሮክነር In die man erhofft dadurch neue arbeitsplätze zu schaffen es gibt ein <Sessizier> <Sessizier> በዚያ አቅጣጫ ደግሞ በቂ የድጎማ ገንዘብ ለኢራን አለን። የተማረውና በእጅ ሥራ የሰለጠነው ወጣቱን የኢራን ትውልድ በጨርቃጨርቅ ፋብሪካ ውስጥ ቀጥሮም ማሰራት ይቻላል። ብዙ የጀርመን የንግድና የፋብሪካ ዕቃ አምራቾች፣ ትላልቅ ኢንዱስትሪዎችም የተበጠሰውን ግንኙነት እንደገና ለመከተል ፊታቸውን ወደ ኢራን አዙረዋል። ገበያውም ወደፊት በብዙ ቢሊዮን ይመነዘራል። ይልማ ኃይለሚካኤል፣ ዶቼ ቬለ radotabia ke berlin katama